ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ አብራችሁን ስለምታመሹ በእጅጉ እናመሰግናለን። ዛሬ ዘለግ ያለው ጊዜያችንን የምንሰጠው በዚህ በሰሜን አሜሪካ ከሚኖሩ ኢትዮጵያን ጋር በምናደርገው ውይይት ነው። የዛሬ እንግዳችንን ከመሸጋገሪያው በኋላ አስተዋውቃለሁ። አብታሙ ስዩን በመስተንግደው ኤልያስ አስማረ ደግሞ በድምፅና በምስል ምህንድስናው አብረናችሁ እናመሻለን። የሚገኘው በኢትዮጵያውያን አዲስ አመት ዋዜማ ላይ ነው። በተለያዩ የዓለም ክፍሎች የሚገኙ ኢትዮጵያውያንም ይህንን ልዩ ቀን በተለያዩ ዝግጅቶች ለማድመቅ ተሰናድተዋል። እዚህ እኛ በምንገኝበት ዋሽንግተን ዲሲ እና አካባቢዋ ከተሰናዱ ዝግጅቶች መካከል አንዱ እንቁጣጣሽ ፌስቲቫል ይሰኛል። የፌስቲቫሉን ዓላማና ይዘት በተመለከተ ለመነጋገር ከፌስቲቫሉ አዘጋጆች መካከል አንድ የሆነውን ዳንኤል ገብረ ማርያምን ጋብዣለሁ። ዳንኤል በቀጥታ ስልካችን ላይ ይገኛል። ዳንኤል እንዴት አድረሃል? በዚህ ሀገር አቆጣጠር ገና ጥዋት ነው ብዬ ነው። እግዚአብሔር ይመስገን በጣም ደህና ነኝ። በጣም እንግዳችሁ አድርጋችሁ ስላቀረባችሁኝ በጣም አመሰግናለሁ። ለመላው የኢትዮጵያ ህዝብ በሙሉ መልካም አዲስ አመት እንዲሆንላቸው ምኞቴ ነው። እኛም በጣም እናመሰግናለን። ይሄ እንቁጣጣሽ ፌስቲቫል የተሰኘው ዝግጅት የት ነው የሚካሄደው? አላማውስ ምንድን ነው የሚለውን ለአድማጮች ውስጥ ያጋራለን የሚካሄደው እዚህ አሌክዛንድሪያ ውስጥ ዊሊያም ራምሴ በሚባል ሪክሬሽን ሴንተር ውስጥ ነው። የአሌክዛንድሪያ ከንቲባ ይገኛሉ። የተለያዩ የከተማው ማህበረሰብ አባላት ይገኛሉ። ከሁለት መቶ በላይ የአፍጋን ምክንያቱም ይህ ዝግጅት የተዘጋጀበት ዋናው አላማ የኢትዮጵያን አዲስ አመት በአሌክዛንድሪያ ውስጥ አሌክዛንድሪያ ውስጥ ከአስራ ስምንት ፐርሰንት በላይ ስደተኞች ከመቶ ከሚኖሩ ስደተኞች መካከል ኢትዮጵያን ትልቁም ቦታ ይዛሉ ማለት ነው። እና የኢትዮጵያን ባህል ለማስተዋወቅ የኢትዮጵያን አዲስ ዓመት ለሌሎቹ ማህበረሰብ በአሌግዛንድሪያ ከተማ ውስጥ ለሚኖሩ ሌሎች ማህበረሰቦች ለማስተዋወቅ በማሰብ የሲቲ ኦፍ አሌግዛንድሪያ ይህንን ዝግጅት እንድናዘጋጅ ፈንድ ሰጥቶ ነው ይህን ዝግጅት የምናዘጋጀው፣ ማለት ነው እና የከተማው ኢንቮልቭ የሚያደርግበት ዝግጅት ነው። የከተማው የተለያዩ ባለስልጣናት ይገኛሉ ከንቲባውን ጨምሮ፣ እና ይህንን ቀን የኢትዮጵያን አዲስ ዓመት ቀን ብለው ፕሮክላሜሽን ይሰጡናል ማለት ነው የከተማዋ ከንቲባ እንግዲህ ቀኑ የኢትዮጵያውያንን አዲስ አመት በማስመልከት እንደ መከበሩ መጠን የአዲስ አመትን ድባብ የሚያስታውሱ ምን አይነት ምን አይነት ክንውኖችን ለማካተት አስባችኋል? በዝግጅታችን ውስጥ በዝግጅታችን ውስጥ እንቁጣጣሽን ወይንም ደግሞ አዲስ አመት የሚያመላክቱ የተለያዩ ባህላዊ ዘፈኖች፣ ፋሽን ሾው፣ ምግቦች ይኖራሉ እና የኢትዮጵያን አዲስ አመት ምንድን ነው የሚል ደግሞ ካሌንደርም ማዘጋጅተናል ማለት ነው። ለሚመጡ ሰዎች በሙሉ ምን እንደሚመስል ኢትዮጵያ አዲስ ዓመት ማለት ምንድን ነው የሚሉ ፍላየሮችን ምንበትናለን። ወደ ከተማው መቶ ሺህ የሚሆን የሚያዘጋጀው መጽሔት አለ። እዛ መጽሔት ላይ ይህ ዝግጅት እንደሚዘጋጅ ወይንም ደግሞ አዲስ ዓመት፣ የኢትዮጵያ አዲስ ዓመት ምንድን ነው የሚል ይዘት ያለው አንድ ገጽ ሰጥቶ እዛ ላይ ለመቶ ሺህ ቤቶች በእንግሊዝኛ ቋንቋ ታትሞ እንዲበተን አድርጓል። እና ትልቅ ነገር ነው ብዬ አስባለሁ። ምክንያቱም ቻይኖች፣ የተለያዩ ህንዶች፣ የራሳቸው የዘመን አቆጣጠር ያላቸው ሰዎች እዚህ ሀገር ውስጥ ባህላቸውን በደንብ ያስተውቃሉ ማለት ነው። እኛ ግን ብዙ ኢትዮጵያውያን እዚህ እንደመኖራችን መጠን አዲስ ዓመት ባህላችንን የሚያውቁ ሰዎች የሉም ማለት ነው ከኛ ነጮቹ ጥቂት ሰዎች ናቸው ይህንን በዓል የሚያውቁት እና ይህንን ነገር በደንብ ማሳወቅ አለብን ብለን በማሰብ ነው ይህን ዝግጅት ለማዘጋጀት ያሰብነው። እጅግ በደመቀ ሁኔታ ለስድስት ሰዓት አካባቢ የሚቆይ ዝግጅት ነው። ከህጻናት ጋር ከወጣቶችና እንዲሁም ደግሞ ከአረጋውያን ጋር ተሰባስበን በአንድነት ይህንን በዓል እናከብራለን ብለን እናስባለን። እንግዲህ ዳንኤል አንተን ጨምሮ በርካታ ኢትዮጵያውያን ከሀገራቸው ርቀው ነው ይህንን በዓል የሚያከብሩት። መሰል ዝግጅቶች በትውልድ ኢትዮጵያውያኑ መካከል ያለውን መቀራረብ በማጠናከር ደረጃ ምን አይነት ሚና ይኖራቸዋል ብለህ ታስባለህ? አንድ በማድረግ እርስ በርሳቸው እንዲገናኙ በማድረግ እንዲሁም በመሰል ጉዳዮች ላይ እንደዚህ አይነት ዝግጅቶች በጣም መበራከት አለባቸው ብዬ ነው የማስበው። ምክንያቱም አንድነታችንን ያጠናክራል፣ እርስ በርሳችን ያሉ የተለያዩ ባህሎቻችንን እንድናቅ አብረን ጊዜ እንድናሳልፍ፣ ስለ ሀገራችን እንድናስብ፣ ስለ ሀገራችን ለሌሎች ሰዎች እንድንናገር ትልቅ በር ይከፍታል ብዬ አስባለሁ። እንደ ትልቅ ድንድይ የሚያገለግላል ብዬ አስባለሁ። ነገር ግን እኛ ብቻ የምንሰራው ስራ አይደለም። ሁላችንም በየአካባቢ በርከት ያሉ ኢትዮጵያውያን ይኖራሉ እዚህ አሜሪካን ሀገር ውስጥ እንደምታውቀው። ነገር ግን ሁሉም በየቦታ የሚኖሩ ሰው ይሄንን ነገር ይህንን አመት በዓል ከቤቱ ውጭ ሰብሰብ ብሎ ደግሞ ሌሎችንም ሰዎች ባካተተ መልኩ ማለት ነው የውጭ ሀገር ዜጎችን፣ አሜሪካውያንን፣ እዚህ የሚኖሩ አካባቢ የሚኖሩ ሰዎችን ሰብሰብ ብሎ ቢያከብር የባህልን ልውውጥ ይፈጥራል ብዬ አስባለሁ እና ሁላችንም ይህንን ነገር ለሆኑ ሰዎች ወይም ደግሞ ለሆኑ ግለሰቦች፣ ለሆኑ ድርጅቶች የሚሰጥ ሳይሆን እያንዳንዱ ኢትዮጵያዊና ትውልድ ኢትዮጵያዊ ይህንን ነገር አስቡበት። ይህንን የተለያዩ በጣም ደስ የሚሉ ባህልና ውቦች አሉ። ይህንን ነገር ለሌሎቹ ማስታወቅ አለብን ብዬ አስባለሁ። መልካም እንግዲህ ዳንኤል አንተና አጋሮችህ ትውልድ ኢትዮጵያውያንን በሚያቀራርቡ እነሱን በሚጠቅሙ ሌሎች ስራዎችም ትታወቃላችሁ። የተለያዩ መልካም ውጤት ያላቸውን ስራዎች ስትሰሩ ነበረ። በህትመት፣ በመዝናኛው፣ በተለያዩ ዘርፎች እንቅስቃሴ ስታደርጉ ነበረ። የተወሰኑትን ለአድማጮች ማጋራት ከቻልክ ምን ምን ነገሮችን እንደሰራችሁ እንዲሁም ደግሞ ለወደፊት ደግሞ መስራት የምትፈልጓቸውን ጉዳዮችም ጠቅልላ አድርገህ ብትነግረን አንድ በአማርኛ በየሁለት ወሩ የሚታተም መጽሄት አለን መዝናኛ የተባለ መጽሄት ከዚህም በተጨማሪ ሰንሰለት የሚል ድራማ ላለፉት ሶስት አመታት በቴሌቪዥን እንዲሁም ደግሞ በዩቲዩብ የሚተላለፍ ተወዳጅ ድራማ ስንሰራ ነበረ የተለያዩ ዶክሜንተሪ ፊልሞችን እንሰራለን የተለያዩ ኤቨንቶችን ኦርጋናይዝ እናደርጋለን። ኢትዮጵያን በተመለከተ ማለት ነው። በርከት ያሉ ኤቨንቶችን በየጊዜው እናደርጋለን። አሁን ደግሞ ብዙዎቻችን ይህን ዝግጅት የምናዘጋጀው ሰዎች የአሌክዛንድሪያ ነዋሪ ያኗዋሪ እንደመሆናችን ከተማው ፈንድ እንዳለው ስለተረዳን የኢትዮጵያን ባህል ለማስተዋወቅ ይሄኛው ሁለተኛ ዝግጅታችን አራት ዝግጅቶችን ፈንድ አድርጎልን አራት ዝግጅቶችን ከከተማው ጋር በመተባበር በመስራት ላይ እንገኛለን ማለት ነው። ባለፈው የዛሬ ሁለት ሳምንት የኢትዮጵያ የፊልም እና የኪነ ጥበብ ቀን ብለን የተለያዩ በርከት ያሉ የስዕልና የፊልም ስራዎችን ለሕብረተሰቡ አቅርበናል። ይህም የሁለተኛችን ስራ ነው። አሁን ደግሞ የኢትዮጵያን አዲስ ዓመት እናከብራለን። ሜዲን ኢትዮጵያ የሚል ደግሞ ሌላ ዝግጅት አለን። ኦክቶበር ላይ የምናደርገው ይህ ዝግጅት ደግሞ የኢትዮጵያን ምርቶች ለነጮች ለማስተዋወቅ በማሰብ ደግሞ እዚሁ ሲቲ ኦፍ አሌግዛንድር ይህንን ዝግጅት እናደርጋለን። ወደ ዲሴምበር መጨረሻ ላይ ደግሞ ችሎታ ያላቸው ወጣቶች ታለንታቸውን በፊልም በሙዚቃ የሚያሳዩበት ሌላ ዝግጅት ደግሞ ይዘን እንቀርባለን ማለት ነው። ስለዚህ እንደዚህ አይነት ስራዎች ላይ እኔና ጓደኞች አብረን በመሆን ህብረተሰቡን ያገለግላሉ፣ ያሳውቃሉ፣ ያስተምራሉ ብለን የምናስባቸው የተለያዩ ሁኔታዎችና ጉዳዮች ላይ በመሳተፍ እንገኛለን ማለት ነው። ይህን ይመስላል ባጭሩ የምንሰራው ስራ። በጣም እናመሰግናለን፣ ዳንኤል። ከመለያየታችን በፊት አዲስ አመት እንደመሆኑ መጠን እንኳን አደረሳችሁ መልእክት፣ የምታደርስም ከሆነ እንዲሁም ደግሞ ለሚከተሉንና ለሚያዳምጡን አድማጮቻችን እንዲሁም ተመልካቾቻችን በአዲሱ አመት እንዲያስቡበት ወይም እንዲሞክሩት የምትፈልገው ሐሳብ ወይንም ክንውን ካለ እንዲሁ መልእክት እንድታስተላልፍ እድሉን ልስጥ። ዳንኤል ለመለው የኢትዮጵያ ሕዝብ በሙሉ እንኳን ለአዲሱ አመት አደርሳችሁ እላለሁ። ይህ አመት የሰላም የፍቅርና የደስታ አመት ዘመን እንዲሆንልን እመኛለሁ ማለት ነው። በዚህ ዘመን ያሰብነው ነገር የሚሳካልን ጠንክረን መስራት እንዳለብን ሀገራችንን በማሰብ እንዲሁም ደግሞ ባለንበት ሀገር ሀገራችን በማስተዋወቅ እርስ በእርሳችን ተፋቅረን እና በአንድነት የምንኖርበት ዘመን እንዲሆን ምኞቴ ነው ማለት ነው። እግዚአብሔር ከኛ ጋር ሆኖ ደግሞ ወደፊት የምንራመድበት ያሰብነው ነገር የሚሳካበት ሀገራችን ከፍ የምትልበት ዘመን እንዲሆን ሁላችንም ተጋግዘን መስራት አለብን ብዬ አስባለሁ። በተለያየ የዓለም ክፍል ውስጥ ብዙ በርከት ያሉ ኢትዮጵያውያን ይኖራሉ። ሁላችንም ከተባበርን ያችን ሀገር ወደ ላይ ከፍ እናደርጋታለን ብዬ አስባለሁ። እርስ በእርሳችን በመዋደድና በመፋቀር በመተሳሰብ፣ በሰላምና በፍቅር እንድኖር ምኞቴ ነው። ለመላው የኢትዮጵያ ሕዝብ በሙሉ ይህንን መልእክት ማስተላለፍ እወዳለሁ። እንዲሁም ይህንን እድል ስለሰጠኝ ለመላው የቪኦኤ የአማርኛ ክፍል እንዲሁም ደግሞ ለመላው የተለያዩ ዝግጅቶች የሚያስተላልፉ የስራ ባልደረቦች በሙሉ መልካም የኢትዮጵያን አዲስ ዓመት እንዲሆንላቸው። መልካም ነው። እጅግ በጣም እናመሰግናለን ዳንኤል ገብረ ማርያም። በቅርቡ በዚህ በዋሽንግተን ዲሲ እና አካባቢዋ በሚገኘው የአሌክሳንድሪያ ከተማ ስለሚከናወነው የእንቁጣጣሽ ፌስቲቫል ስለነገርክን ስላጋራሃን በእጅጉ አመስጋኝንን። መልካም ቀን ይሁንልህ። መልካም የበዓል ዋዜማ ይሁንልህ። ለእናንተም መልካም የበዓል ዋዜማ፣ መልካም አዲስ ዓመት፣ መልካም ቀን እንዲሆንላችሁ ነኛለሁ። አመሰግናለሁ። ቁጥር ላይ ያላችሁ ጋቢና ቪኦኤን ነው ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። በመቀጠል ኤደን ገረመው አጫጭር የዓለምን የመዝናኛ ሁኔታ የሚመለከቱ ዜናዎችን ታቀርብልናለች። በዚህ ሳምንት ከተከሰቱ አበይት ዓለም አቀፍ ዜናዎች አንዱ ላለፉት ሰባ ዓመታት በእንግሊዝ ዘውዳዊ ዝፋን ላይ የቆዩት የንግሥት ኤልሳቤጥ ኅልፈት ነው። የ96 ዓመት የዕድሜ ባለጸጋ የሆኑት ንግሥቲቷ በዚህ በያዝነው በአውሮፓውያኑ 2022 ዓመት የሰባኛ ዓመት የፕላቲነም ዘውዳዊ ክብረ በዓላቸውን ያከበሩ ሲሆን ከሦስት ቀናት በፊት አዲሲቷን የእንግሊዝ ጠቅላይ ሚኒስትር ሊስትረስ ሹመትን በስኮትላንድ በሚገኘው መኖሪያ ቤታቸው ተቀብለው አስተናግደዋል። የህይወት ዘመናቸው የሁለተኛው የዓለም ጦርነትን፣ ቀዝቃዛው ጦርነትን፣ የዓለም ምጣኔ ሀብት ውድቀትን፣ የቴክኖሎጂ ልቀት፣ የአውሮፓ ህብረት ምስረታን፣ የእንግሊዝ ከአውሮፓ ህብረት መልቀቅን ጨምሮ እጅግ ብዙ ታሪካዊ ክስተቶችን ያዩ የረዥም ጊዜ መሪ ናቸው። ላለፉት ሰባ ዓመታት በየዓመቱ ለገና ክብረ በዓል በሀገሪቱ የቴሌቪዥን መስኮት ለዜጎቻቸው መልካም ምኞት ሲመኙ የኖሩና ከቤተሰብና ከሌሎች ጉዳዮች በፊት በንግስና ላገኙትና ለተሰጣቸው ኃላፊነት ቅድሚያ ሲሰጡ የኖሩ እየተባሉ የሚወደሱ ናቸው። የንግስት ኤልሳቤጥ ባለቤት የኤደንብራው አልጋ ወራሽ ልዑል ፊሊፕ ሞት ባንን ባለፈው ዓመት ከዚህ ዓለም በሞት ማለፋቸው የሚታወስ ነው። ንግስቲቱና ልዑሉ በትዳር አራት ልጆች ያፈሩ ሲሆን የመጀመሪያ ልጃቸው ቻርለስ የእናታቸውን ሞት ተከትሎ ቻርለስ ሶስተኛ በመባል የዩናይትድ ኪንግደም ንጉስ ሆነዋል። ይሁን እንጂ የንጉስ ቻርለስ በዓለ ሲመት ከአስር ቀናት በኋላ እንደሚሆን ከሚጠበቀው ከእናታቸው የቀብር ስነስርዓት በኋላ ይፋ የሚደረግ ይሆናል። ንግስት ኤልሳቤጥ በታሪክ እጅግ ብዙ ሀገራትና ቦታዎችን የጎበኙ እንዲሁም ለረዥም ዓመታት ያገለገሉ መሪ በመሆናቸው ይታወሳሉ። ተመሳሳይ ከ25 ዓመታት በፊት ሕይወቱ ያለፈው ዝነኛው ራፐር ቱፓክ ሻኩርም በዚህ ሳምንት ህልፈቱ ታስቦ ውሏል። እንደ ኤሮፓን አቆጣጠር መስከረም 13 1996 ዓ ም በላስ ቬጋስ በተተኮሰበት ሽጉጥ ሕይወቱ ያለፈው ራፐሩ ከሁለት አስርት ዓመታት በኋላም የሙዚቃ አፍቃሪዎቹ ህልፈቱን አስበውታል። ወደ ኢትዮጵያ እንመለስ በዚህ ሳምንት በማህበራዊ ሚዲያ ላይ ካየናቸው ዜናዎች አንዱ በደራሲና በፕሮዲውሰር ወንደሰን ሞላ አንማው የተሰራው አጨብጭቡለት ከተሰኘው ፊልም በተገኘ ገቢ በኮምቦልቻ ከተማ የልዩ ፍላጎት ትምህርት ቤት ተጠናቆ የቁልፍ ርክክብ መደረጉ ነው የቁልፍ ርክክቡ ነሐሴ 29 2014 ዓ ም በኮምቦልቻ ከተማ መከናወኑ ነው የተሰማው በማርዳ ፊልም አጨብጭቡለት ከተሰኘው ፊልም ከተመልካቾች በተገኘ ገቢ እንዲሁም ደግሞ ከአጋር አካላት ጋር በመተባበር ከ2.5 ሚሊዮን ብር በላይ በማሰባሰብ እና ወጪ በማድረግ የልዩ ፍላጎት ትምህርት ቤት መገንባቱ ተገልጿል። የፊልሙ ባልደረቦች በዚህ ሳምንት ውስጥ በኮምቦልቻ ከተማ በመገኘት ቁልፉን ለትምህርት ቤቱ እርሰ መምህር አስረክበዋል። የአየርላንድ የዳታ ደህንነት በሜታ ስር የሚተዳደረውና የፌስቡክ እህት ኩባንያ የሆነው ኢንስታግራም የተሰኘው ማህበራዊ ድረገጽ እድሜያቸው ከ13 እስከ 17 ዓመት ያሉ ታዳጊ ልጆችን ደህንነት በሚያጋልጥ መልኩ ስማቸውና መኖሪያ አድራሻቸውን በማህበራዊ ሚዲያ ላይ እንዲለጥፉ እንዲሁም ንግድ እንዲጀምሩ በመፍቀዱ የ405 ሚሊዮን ዩሮ ወይም የ402 ሚሊዮን ዶላር ቅጣት በይኖበታል። የሜታ ቃል አቀባይ ኢንስታግራም ታዳጊ ህጻናትን ከፆታዊ ጥቃት እንዲሁም ደግሞ የተለያዩ አደጋዎች ለመጠበቅ የደህንነት አሰራሩን ባለፈው ዓመት መቀየሩን አስረድቷል። በተመሳሳይ ዋትሳፕ ባለፈው ዓመት እንደ አውሮፓን አቆጣጠር በ2018 ዓ.ም የአውሮፓ የደህንነት መረጃ ህግን አላከበረም በሚል 225 ሚሊዮን ዩሮ መቀጣቱ ይታወሳል። መጨረሻም በማህበራዊ ሚዲያ ላይ በሰፊው የተሰራጨውና የሚያሳዝንም እንዲሁም ደግሞ ፈገግ የሚያስደርግ ቪዲዮ ከወደ ኮንጎ ተለቋል። በኮንጎ ዋና ከተማ ኪንሻሳ ድልድይ ለመመረቅ የተሰበሰቡ ባለስልጣናት ድልድዩን ለመመረቅ ሪባን ቆርጠው ሲራመዱበትና ድንገት ድልድዩ ይዟቸው ሲወድቅ የሚያሳይ ቪዲዮ ነው። በሁኔታው ማንም የተጎዳ ባይኖርም ጉዳዩ ግን አነጋጋሪ ሆኗል። ይህ በቲክቶክ እና በተለያዩ ማህበራዊ ሚዲያዎች ላይ የተንሸራሸረ ቪዲዮ እውነት መሆኑንም ሮይተርስ አረጋግጧል። ከአሜሪካ ድምፅ ለተጠናቀረው ሳምንታዊ የመዝናኛና የማህበራዊ ሚዲያ ዜናዎች ኤደን ገረመው ከዋሽንግተን ዲሲ ቀደም እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የሕክምና ባለሙያዎች ማህበር ዋና መቀመጫውን ዩናይትድ ስቴትስ ላይ ያድረግ እንጂ በኢትዮጵያ የሚኖሩ በርካታ ዜጎችን በነፃ በማገልገል ላይ የሚገኝ ተቋም ነው። ስለ ማህበሩ ተግባራት የበለጠ ለማወቅ ከማህበሩ አመራሮች ጋር ከጥቂት ቀናት በፊት ተወያየች የነበረ ያን ውይይት በመቀጠል እናሰማችኋለን። እግዚአብሔር ኤግዛቪር ስትልኝ በቅድሚያ ቪኤ ለዚህ ካልነት የተዘጋበዛቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበር እንዲመሰረት ምክንያት ከሆኑት ብዙ ምክንያቶች ውስጥ ዋናዎቹ አንደኛው በጤናው ዘርፍ ያለው ክፍተት ነው። በሀገራችን በኢትዮጵያ በጤናው ዘርፍ ብዙ ክፍተቶች አሉ። ሁሉም የህብረተሰባችን ክፍሎች የጤና አገልግሎት እኩል ተጠቃሚ አለመሆንና የሰው ልጅ ሊያገኘው የሚገባውን የጤና አገልግሎት ማዳረስ ባለመቻል ያንን ክፍተት ለመሙላት ታስቦ የተመሰረተ ማህበር ነው። በጣም አመሰግናለሁ ወደ ዶክተር ግሩም ልመለስና ዶክተር ግሩም ከተመሰረተ ጥቂት ዓመታት ጥቂት ጊዜያት ቢሆኑትም ይሄ ማህበር የተለያዩ እንቅስቃሴዎችን ማድረጉ ከተለያዩ ሪፖርቶችና ከተለያዩ የማህበራዊ ገጾች ላይ ማየት ችለናል የተወሰኑትን ተግባራት እስቲ ለአድማጮቻችን ለተመልካቾቻችን ይንገሩልን እኔም የአሜሪካ ድምጽ ሬዲዮ ስለጋበዛችሁን በእግዚአብሔር ስም ላመሰግን ወዳለው እንግዲህ የተከናወኑትን እንቅስቃሴዎችን ከመናገራችን በፊት ማህበሩ ያለውን አላማዎች መመልከቱ እጅግ በጣም ጠቃሚ ነው። አላማዎቹ ዘፈ ብዙ አላማዎች አሉ። ጥቂቶችን ለመጥቀስ ንቃተ ጤናን ለማሳደግ በተለይ በፐብሊኩ ወይም በህብረተሰባችን እና በጤናው መካከል ያለው ክፍተት በማስተማር እና ኤዱኬሽን ህዝብ ልጆችን በማሳደግ ለውጥ ማምጣት ከዛም አልፎ ሕክምና ለማግኘት አቅም የሌላቸውና የጤና አገልግሎት ተደራሽ ያልሆኑ ቦታዎች ሙያዊ ፍቅር፣ አክብሮት እና ስትና የተመላ የሕክምና አገልግሎትን እድሜ፣ ጾታ፣ ብሔር፣ ሃይማኖት እና የኖሮ ደረጃን ሳይለይ እንዲያገኙ ማድረግ ይኸውም የተለያዩ የሕክምና ተልእኮችን ወይም ሜዲካል ሚሽኖችን በማመቻቸት በሜዲካል ቀዶ ጥገና የአይን እና ና ስነ አእምሮ በፕለመንታሪ ካውንስሊንግ ስራት ተደራሽ እንዲሆን እያደረገ ነው። ከሁሉም በላይ ደግሞ የጤና ባለሙያ አቅም ለማጎልበት የተለያዩ ስልጠናዎችን በማዘጋጀት የአቅም ግንባታ ስራዎችን እየሰራ ይገኛል። በኔትወርኪን ከተቋማት ከተለያዩ መንግስታዊ እና መንግስታዊ ካልሆኑ ተቋማት ጋር ትስስርን በመፍጠር በአለም ላይ የሚገኙ ኢትዮጵያውያን ትውልደ ኢትዮጵያውያን የጤና ባለሙያዎች እርስ በርሳቸው የሚተዋወቁበትን የሚመካከሩበትን ና የሚደጋገፉበትን ትስስር በመፍጠርም ወይም ደግሞ ኢትዮጵያን የተለያዩ ተግባራትን እያከናወነ ነው። እንግዲህ እነኚህ ጥቂቶቹ ዓላማዎቹ ናቸው። እንግዲህ ባለፈው አንድ ዓመት የተሰሩ ስራዎችን ለመዳሰስ ጤናን በማሳደግ በኮቪድ ናይንቲን መከላከል ዙሪያ ይህው የውይይት መድረኮችን በማዘጋጀት የግል መከላከያ አልባሳት ወደ ኢትዮጵያ በመላክ ለጤና ሚኒስትር ወደ ሀያ ሰባት ሺህ አምስት መቶ ዶላር የሚገመት ግብዓትን ልኳን ከዚህ ባሻገር እንግዲህ በተፈጥሮም ሰው ሰራሽ በሆኑ አደጋዎች በሚከሰቱበት ጊዜ የጤናውም ሴክተር እጅግ በጣም ይጎዳል። በተለይ ባለፉት ጤት ዓመታት ብዙ እንግዲህ ወገኖቻችን የጤናን አገልግሎት ለማግኘት እጅግ በጣም አስቸጋሪ የተወሳሰበ ጊዜዎች የተፈጠሩበት ነው። ይህንንም ለመታደግ የተለያዩ ተግባራትን ቀያቸው ለተፈነቀሉ ወገኖቻችን ወይም ኢንተርና ዲስፕስ ፐርሰን ለምንላቸው አምስት የተለያዩ የህክምና ጉዞዎች ሜዲካል ሚሽኖችን አድርጓል ይኸውም የአይን ህክምና የውስጥ ደዌ ህጻናትን በስነ አምሮ ጤና የተለያዩ ወደ መቶ አርባ ዘጠኝ ከተለያዩ የመቀመጥ ሴቶ ቀጡ ባለሙያዎች የተሳተፉ ሲሆኑ አራት ሺህ ሁለት መቶ ሀያ ስድስት ከቀያቸው የተፈናቀሉ ወገኖቻችን ነጻ የህክምና አገልግሎት ተጠቃሚ እንዲሆኑ አድርጓል 3360 ካርቶን አልሚ ምግብ አከፋፍሏል። መቶ ኩንታል ተነግስ ተነግሷል። ቦታዎቹን ስናያቸው ይህ ቦታዎቹ የተለዩት ሀስፋት ተብለው አይደንቲፋይ የተደረጉ በጤና ሚኒስትር የተረጋገጡ ቦታዎች ናቸው እንደ ደሴ፣ ደብረ ብርሃን፣ አፋር እንዲሁም ወልዲያና ሰቆጣና ዝቋላ ነው። በዚህም አገልግሎት ግል በጣም መሳካት እኔም ለሀገሬ በሃምፕተን ሮድስ ቨርጂኒያ የኢትዮጵያውያን መረዳጃ ማህበር ጉልህ የሆነ አስተዋጽኦ አድርጓል። እንዲሁም በአጋጣሚ ብዙ ለኮሚኒቲያችን የሚሰሩ በዓለም ላይ ላሉ የኮሚኒቲ ሰርቪስ ጥሪ ማቀርበው እንዲህ አይነት ማህበር የሙያዊ ማህበርን በመደገፍ ለህብረተሰባችን በተለይ በጤናው ዘርፍ ተደራሽ የሆኑ ስራዎችን እንዲሰሩ የማድረግ ስራን እንዲያበረታቱን በዚህ አጋጣሚ እንደው ለመጥቀስ ሞክራለሁ፣ ግን ከዛም ባለፈ የጤና አክሰስ ማግኘት የማይችሉ በተለይ በገዳማት አካባቢ የሚኖሩ ወገኖቻችን አባቶቻችን ሶስት ትልልቅ የሕክምና ጉዞች ተካሂደዋል። ይህም በደብረ ሊባኖስ፣ በዝቋላ ወደ ሙር ኢየሱስ ገዳም የተደረጉ ናቸው። በጣም የተፋካም ዶክተር ግሩም በጣም አመሰግናለሁ። ቅርታ ስላቋረጥኩ ወደኋላ ላይ መለስ ብለን ሌሎች ተግባራትን ማነሳሳታችን አይቀርም። እንደው እዚህ ጋር አንድ ጥያቄ ለዶክተር ያሬድም ለማቅረብ ፈልጌ ነው። ዶክተር ያሬድ ወደ አንተ ልመለስና መሰል እንቅስቃሴዎች ከፍተኛ የሆነ የባለሙያ የገንዘብና የቁሳቁስ ድጋፍ የሚፈልጉ አይነት ናቸው። ስራችሁን ለማከናወን የሚያስፈልጉ ድጋፎችን በምን መልኩ ነው የምታገኙት? በጎ ፈቃደኞችንስ በምን መልኩ ነው የምታሳምኗቸው እንዲህ ያለ የራሱ ድካምና የራሱ ውጪ ባለው ስራ ውስጥ እንዲሳተፉ? በጣም ጥሩ። ማህበሩ ያው ዓለም አቀፋዊ ማህበር እንደመሆኑ መጠን በዓለማችን በተለያዩ ሀገሮች ተበትነው የሚኖሩ ኢትዮጵያውያንም ትውልደ ኢትዮጵያውያንም እንዲሁም ሌሎችም ዜጎችም ማህበሩን የሚያግዙ አባላት አሉት። እነዚህ አባላት የማህበሩ ዋና የድጋፍ ምንጮች ናቸው። ስለዚህ ቮለንተሪ አገልግሎት የሚሰጡ ባለሙያዎችን በኢትዮጵያም ከኢትዮጵያ ውጭም ያሉ የጤና ባለሙያዎችን ማህበሩ ባለው ኔትወርኪንግ በመጠቀም እነዛን አባላት የማስተባበር ትልቅ አጋጣሚ እድል ፈጥሮልናል። ስለዚህ በሺዎች እና ከዛ በላይ የሚቆጠሩ የጤና ባለሙያዎችን ሞቢላይዝ ማድረግ ማስተባበር የምንችልበት አቅሞ አለን። ያን በመጠቀም በዲያስፖራ ኮሚኒቲን በውጭ ሀገር ያሉትንም ሀገር ቤት ያሉትንም ህብረት በመፍጠር ኔትወርክን በመፍጠር ስራዎች እንዲሰሩ በዛ መልኩ እናስተባብራለን። የፋይናንስ ምንጭ እንደተመለከተ ማህበሩ ያው ነን ፕሮፊት ኦርጋናይዜሽን እንደመሆኑ መጠን የፋይናንስ ምንጮቹን ከለጋሽ እና እንደዚህ እርዳታ ከሚሰጡ ግለሰቦችና እንዲሁ ከአንዳንድ ድርጅቶች ለማግኘት ይሞክራል። አባላት የሚያቀርቧቸው ለማህበሩ የሚሰጡት ድጋፍ ይኖራል። ከአባላት የሚገኝ አስተዋጽኦ እንዲሁም ከተለያዩ ኮሚኒቲዎች ስራችንን ለመደገፍ በስራችን ንቁ ተሳትፎ ለማድረግ የሚደግፉን የተለያዩ ኮሚኒቲዎች አሉ። ቅድም ዶክተር ግሩም እንደጠቀሰው በፋምተሮድ ቨርጂኒያ የሚገኙ የኢትዮጵያውያን መረዳጃ ማህበር እንዲሁም በተለያዩ ኮሚኒቲዎች የሚገኙ ተመሳሳይ እንደዚህ የኢትዮጵያን ኮሚኒቲዎች ማህበራችን በተለያየ መልኩ በገንዘብም በማቴሪያልም በመደገፍ ላይ ይገኛሉ። እንዲሁም በአይነት ብዙ አይነት ግብአቶችን እናሰባስባለን። ዶኔሽኖችን እናገኛለን። በቅርቡም ሜድ ዊሽ ኢንተርናሽናል ከሚባል አንድ ዓለም አቀፋዊ ድርጅት ወደ ሁለት መቶ ሀምሳ ሺ ዶላር የሚገመቱ የሕክምና መሳሪያዎችንና ግብአቶችን በቅርቡ ተረክበናል። ያንንም ወደ ኢትዮጵያ ለማንቀሳቀስ ስራ ላይ እንገኛለን። ስለዚህ በአጠቃላይ ፋይናንስ ምንጫችን ከአባላት፣ ከድጋፍ ሰጪ ድርጅቶች እና ስራችንን ከሚደግፉ ቅን ኢትዮጵያውያንና ኢትዮጵያውያን ካልሆኑ የህብረተሰባችን ክፍሎች ነው ማለት ነው። በጣም አመሰግናለሁ። ዶክተር ግሩም ወደ አንተ ልመለስና እንግዲህ እንደዚህ ያለ በርካታ በሺዎች የሚቆጠሩ ኢትዮጵያውያንን የደገፈ ስራ ስታከናውኑ አንዳንድ የተለያዩ ፈተናዎች፣ ተግዳሮቶች መግጠማቸው አይቀርም ብዬ አስባለሁ። በእስካሁኑ ዘመቻችሁ ውስጥ የገጠሟችሁ ተግዳሮቶች ምንድናቸው? በምንስ መልኩ ፈታችኋቸው የሚለውን አጠር አድርገህ ብታጋራል። ጥሩ ጥያቄ ነው። እንደ ሜዲካል አሶሲሽን የራሱ የሆኑ ተግዳሮቶች ይኖሩናል። በተለይ እንግዲህ ከጥሩ ጎኑ ነው መጀመሪያው። የኢትዮጵያ ኦርቶዶክስ ተዋህዶ የሕክምና ማህበር ጠንካራ የሆነ የቮለንተሪ ሰርቪስ የሚሰጡ በፈቃደኝነት የሚያገለግሉ ብዙ ጤና ባለሙያዎችም ጤና ባለሙያ የሆኑ ሰዎችም በዓለም ላይ ያለው በተለይ ኢትዮጵያ ውስጥ ያለው ቲም እጅግ በጣም ጠንካራ ብዙ ስራዎችን እጅግ በተወሳሰበ ኤንቫይሮመንት ብዙ ስራዎችን እየሰራ ያለ ነው እና ተግዳሮቶች አድርጌ የማየው እንዲህ አይነት ግዙፍ የሆነ ስራ ሲሰራ የሁላችንም ርብርቦች ይጠይቃል እና ለኢትዮጵያ ትውልድ ኢትዮጵያንም በዓለም ላይ ላሉ ጤና ባለሙያዎችም ላልሆኑትም የማህበሩ አባላት በመሆን በእውቀታቸው፣ በገንዘባቸው የመደገፉ ሁኔታ እንዲቀጥሉበት ነው። ሜምበርሺፕ ሪክሪትመንት ላይ ብዙ ስራዎችን እየሰራን ነው። ብዙ ሰዎችም የምንሰራውን ስራዎች እጅግ በጣም እየተረዱትና አጋሮችም እየሆኑ ነው እና የሜምበርሺፕ ሪክሪትመንት ስራዎች ላይ ብዙ ስራዎች መስራት እንዳለብን ነው። ሌላው ው በምንሄድበት ቦታ ሁሉ ብዙ ማህበረሰብ አካላት ያው ትብብራቸው እንደቀጠለ ነው እና ያን ያህል ልናገረው የምችለው ቻሌንጅ በምናደርጋቸው ሚሽኖች መንግስት አዊና መንግስት ያሉ ተቋማት ተባበሩናል፣ ህብረተሰቡ ተባበረናል። እና እንደ ቻሌንጆች አርጌ እስካሁን ድረስ ው ብዙ አርጌ ልናገረው የምችለው ነገር ባይኖርም ግን በቀጣይነት ብዙ ብዙ ስራዎችን በአንድነት መስራት የምንችላቸው ጉዳዮች ስለሚኖሩ በጤናው ዘርፍ ሁላችንም እንደው ጥሪ ማቅረብ ፈልገው ሁሉም ሰው እንዲተባበረን ና የዚህ በጎ ስራ አካል እንዲሆን እንደው ጥሪ እናስተላለፋለሁ። በጣም አመሰግናለሁ ዶክተር ያሬድ፣ ወደ አንተ ልመለስና እንግዲህ ማህበሩ በአንድ አመት ውስጥ እንደነዚህ ያሉ ተግባራትን ፈጽመዋል። በብዙ ሺህ የሚቆጠሩ ኢትዮጵያንን ህይወትም ለመታደግ ችለዋል። በመጪ አመታት፣ እድሜያችሁም፣ ጊዜያችሁም በአጠቃላይ የሙያ ልምዳችሁም እያደገ በሚመጡባቸው ጥቂት አመታት ልሰሩ የምታስቧቸው ጉዳዮች ምን እንደሆኑ ጠቅላላ አድርገህ ንገረን። በሚቀጥሉት ጊዜያት በሚቀጥለውም አመትም ና በአጭር ጊዜ በመካከለኛ ና በረጅም ጊዜ ቅድ ብለን ያስቀመጥናቸው ማህበሩ ሊሰራቸው ያሰባቸው ተግባራቶች አሉ። ወደፊት ልንሰራቸው ካልተናቸው ተግባራት ውስጥ ቅድሚያ የምንሰጠው አንደኛው በወቅቱ ባለው በኢትዮጵያ ወቅታዊ ችግር ምክንያት የፈረሱ የጤና ተቋማትን መልሶ የማቋቋም እና ስራችን፣ አቅማችን በፈቀደ ሁሉ እነዚህ የወደሙ ጤና ተቋማት ወደ አገልግሎት የሚገቡበትን ሁኔታ የድርሻችንን ለመወጣት ስራዎች ለመጀመር እንቅስቃሴ ላይ እንገኛለን። እነዚሁም የጤና ተቋማት በዚህ በአንድ አመት ውስጥ እንደ ሞከር ነው ሁሉ የሚያስፈልጋቸውን የሕክምና መሳሪያዎች እና የሕክምና ግብአቶች እንዲሟሉላቸው በዛም የጀመርናቸውን ስራዎች አጠናክረን እንቀጥላለን። እንዲሁም የሕክምና ተቋማትን ግንባታ በተመለከተ አንደርሰርቭድ የሆኑ ኮሚኒቲዎች የሕክምና አገልግሎት ማግኘት የማይችሉ ተከፍለው መታከም ማይችሉ አቅማቸው ያልፈቀደ ሰዎች ሊታከሙባቸው የሚችሉ የህክምና ኢንስቲትዩሽንስ ተቋማትን የመገንባትና ና የማስፋፋት እቅድ አለን ለዚህም የሪፈራል የሚሆን የኢትዮጵያ ኦርቶዶክስ ተዋሕዶ የሕክምና ማህበር አመራር የሆኑትን ዶክተር ያሬድ ተረፈና ዶክተር ግሩም ከተማን በእጅጉ እናመሰግናለን። አድማጮች፣ ለዛሬ የያዝናቸው መሰናዳዎች እነዚህ ነበሩ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም አዲስ ዓመት ይሁን ናቸው።